የቱርክ ጠቅላይ ሚኒስትር ሚስተር አህመት ዳቫቱግሉ የኩርዶች ሚሊሽያ ጦር በተለይ አዛዝ የተሰኘችውን ከተማ እንዲይዝ ቱርክ በፍጹም አትፈቅድም በማለት ወታደራዊ እርምጃቸውን ግልጽ አድርገዋል። ዋይ ፒጂ በመባል የሚታወቀው የሱሪያ ኩርዶች ሚሊሻ ጦር አይሲስን በመዋጋት ጥሩ ውጤት ያስመዘገበ መሆኑ ቢታወቅም ቱርክ ግን አሸባሪ ነው ከምትለው ፒካካ ከተሰኘው በቱርክ የኩርዶች ድርጅት ጋር በማጣመር በጠላትነት ፈርጃው ቆይታለች። ቱርክ በምንም አይነት ቢሆን በደንበሯ አቅራቢያ የሶሪያ ኩርዶች የራሳቸውን አስተዳደር መስርተው ማየት የማትሻ ሲሆን በሶሪያ በሚደረገው ጦርነትም ቀዳማይ ኢላማዋ ይኸው የኩርዶች ቡድን እንደሆነ ነው የሚነገረው። ይሁን እንጂ በዚህ በኩል ቱርክ እየገፋችው ያለው አቋም ከሳውዲ አረቢያ በስተቀር አሜሪካንን ጨምሮ በቀሩት ወዳጆቿ እንዳልተወደደላት ነው የሚታመነው። ጀርመንና ፈረንሳይ ወታደራዊ እርምጃዋን እንድትገታ ጠይቀዋል። የሳዑዲ አረቢያ መንግስት ወታደሮችንና አውሮፕላኖችን ወደ ቱርክ ልኳል ቢባልም የውጭ ጉዳይ ሚኒስትር አደል አል ጁቤር ሰሞኑን ያረጋገጡት ግን አገራቸው ወታደሮችን ለመላክ ዝግጁ መሆኗን ነው። የአሜሪካ መራሹ ጥምር ኃይል ወደ ሱሪያ ወታደሮችን ለመላክ ከወሰነ የሳዑዲ መንግስት ወታደሮችን በመላክ ለመሳተፍ ዝግጁ ነው በማለት አገራቸው ለቱርክ ያላትን ድጋፍ ገልጸዋል። በሩሲያ የሚደገፉት አሳድ ከቅርብ ጊዜ ወዲህ እያገኙ ያሉት ወታደራዊ ድል በሶሪያ መጻይ ድል ወሳኝነት እንዳይኖረው በምዕራባውያን ዘንድ ስጋት ቢኖርም ጦርነቱ ቁሞ ተፋላሚ ወገኖች ወደ ሰላማዊ ድርድር እንዲመጡ ግን የሁሉም ፍላጎት ነው። የሙኒክ ስምምነቱ ይህን የሚያንፀባርቅና በሁሉም በሶሪያ ያለው ጦርነት እንዲቆም በሚፈልጉ ኃይሎች ተቀባይነት ያገኘ እንጂ ለሩሲያ ብቻ ያደላ እንዳልሆነ የአውሮፓ ህብረት የውጭ ጉዳይ ኃላፊ ወይዘሮ ሞጎሮኒ ሲገልጹ uh, ሩሲያ የፈለገችው ሁሉንም ነገር እንድትወስን ከሆነ ያንን አላገኘችም። በፍጹም ያ አይደለም። ስምምነቱ ሁላችንም ዳግም ለሰላም ቁርጠኛ መሆናችንን የተረጋገጠበት ነው። ይህ ደግሞ በተግባር የሚተረጎም ቁርጠኝነት ማለት ነው። ምክንያቱም በአሁኑ ሰዓት ጭምር ሰዎች እየሞቱ ነው በማለት የተኩስ አቁም ስምምነት ተግባራዊ እንዲሆንና የሰላም ውይይቱ እንዲሳካ የአውሮፓ ህብረት የሚችለውን የሚያደርግ መሆኑን አስታውቀዋል። ያም ሆኖ ግን በሱሪያና ኢራቅ ያለውን አይሲስ የተሰኘ አክራሪ ቡድን ለመዋጋት ህብረት የፈጠሩት ኃይሎች በሱሪያ ላይ ልዩነታቸው ጎልቶ ወጥቷል። ቱርክ የሱሪያ ኩርዶች ዋና ጠላት በመሆናቸው በወታደራዊ ኃይል እንዲደመሰሱ እንጂ በውይይት ጠረጴዛ እንዲሳተፉ አትፈልግም። ሳውዲ አረቢያም የአሳድ መንግስት በሩሲያ ተጠናክሮ ወደ ድርድር መምጣቱ የሚያሳስባት በመሆኑ ከቱርክ ጋር በማበር በአሳድ ላይ የሚደረገው ዘመቻ እንዲቀጥል ትፈልጋለች ነው የሚባለው። በዚህም ምክንያት የሱሪያ ጦርነት ይበልጥ እንዳይሰፋና ዓለም አቀፋዊ ይዘት እንዳይኖረው ስጋት ቢኖርም ይህ ግን የአውሮፓም አሜሪካም ፍላጎት እንዳልሆነ ነው የሚታወቀው። አምስት ዓመታት ያህል የዘለቀው የሱሪያ የእርስ በርስ ጦርነት ከ250 ሺህ በላይ ሰዎች የተገደሉበትና በሚሊዮን የሚቆጠሩ ለስደት የተዳረጉበት ነው። የሱሪያ ጦርነት መቆምና ሰላም መውረድ እፎይታው ለሱሪያውያን ብቻ ሳይሆን በስደተኞች ለተጨናነቀችው አውሮፓም ጭምር በመሆኑ የአውሮፓ ሕብረት የሱሪያን ጉዳይ ዋና ችግሩ አድርጎ እየሰራ እንደሆነ ነው የሚነገረው። የሕብረቱ የውጭ ጉዳይ ሚኒስትሮች ዛሬ ዚህ ብራስልስ ባደረጉት ስብሰባም የሱሪያ ጉዳይ አይነተኛ አጀንዳቸው እንደሆነ ታውቋል። ሚኒስትሮቹ የደረሱበት ስምምነት ይህ ዘገባ እስከተጠናቀረበት ጊዜ ድረስ ባይታወቅም የሙኒኩ ስምምነት ተግባራዊ ሆኖ የሰላም ድርድሩ ሊሰምር በሚችልበት ስልት ላይ ተወያይተው ከስምምነት ይደርሳሉ ተብሎ ተጠብቋል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።